መስከረም 28 ቀን 29 ዓ.ም በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ ሐምሌ 28 ቀን 29 ዓመተ ምህረት ይጠናቀቃል ተብሎ ይጠበቃል። በመንግስት በኩል ሰላምና መረጋጋት ወደ ቦታው መመለሱን ቢገልጽም እስካሁን በይፋ አዋጁ እንደሚነሳ አላሳወቀም። በኢትዮጵያ ህገ መንግስት አንቀጽ 93 ንዑስ አንቀጽ 3 ስር የአስቸኳይ ጊዜ አዋጁ በሚኒስቴሮች ምክር ቤት እንደሚታወጅና በህዝብ ተወካዮች ምክር ቤት ከጸደቀ በኋላ ለስድስት ወራት ስራ ላይ እንደሚውል ይደነግጋል። የሚኒስቴሮች ምክር ቤት አዋጁ እንዲራዘም የህዝብ ተወካዮች ምክር ቤት ከጠየቀው ፓርላማው በሁለት ሶስተኛ አብላጫ ድምፅ አጽድቆት አዋጁ በየአራት ወሩ እየታደሰ በተከታታይ ስራ ላይ እንዲውል ሊያደርግ እንደሚችልም ህገ መንግስቱ ይጠቅሳል። የአስቸኳይ ጊዜ አዋጁ ይቀጥላል አይቀጥልም የሚለውን በተመለከተ የበለጠ መረጃ ለማግኘት ወደ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትም ሆነ ወደ ህዝብ ተወካዮች ምክር ቤት የኮሚኒኬሽን ጉዳዮች ኃላፊዎች ጋር በተደጋጋሚ ብንደውልም ለዛሬ ማግኘት አልቻለም። ይሁን እንጂ በኦሮሚያ ክልል በምዕራብ ጉጂ ዞን ማልካስ ወዳ አካባቢ ወክሎ በፓርላማ የሚገኙት አቶ ቦነያ ውዴሳ አዋጁን አስመልክቶ የተሰማ አዲስ መረጃ አለ ወይ ብለን ጠይቀን ነበር። ሚኒስቴሮች ምክር ቤት አዋጁ ይቀጥል አይቀጥል የሚለው ላይ ጥያቄ ማቅረብ አለበት። ሚኒስቴሮች ምክር ቤት በዚህ ምክንያት መነሳት አለበት ወይም በዚህ ምክንያት መቀጠል አለበት ብሎ የሚያቀርበውን ሀሳብ ፓርላማው ተመልክቶ መከራከርም ካለበት ተከራክሮበት ይቀጥል ወይም አይቀጥል የሚለው ላይ አብላጫ ድምጽ ካገኘ ተግባራዊ ይሆናል። አሁን ግን ከሚኒስቴሮች ምክር ቤት የመጣ መረጃ የለም። ይቀጥላል አይቀጥልም የሚለውን ዛሬ ላይ ሆነን መናገር አንችልም። ዶቸ ቤሌ የአስቸኳይ ጊዜ አዋጁ የመቀጠል እና ያለመቀጠል ሁኔታውን በተመለከተ ሕብረተሰቡ ዘንድ ያለውን አስተያየት ለመሰብሰብ ሞክረዋል። በቡሌ ሆራ ዩኒቨርሲቲ የኬሚካል ኢንጂነሪንግ የሁለተኛ ዓመት ተማሪ የሆነችው አልማዝ ስጦታው አዋጁ ሰላም ቢያስፍንም ቢቀጥል ጥሩ ይመስለኛል ትላለች። በጣም ረብሻ ነበረ ግቢ ማለት ነው እና አሁን ከማን ውስጥ ከተለቀቀ ወዲህ ሰላም ነው፣ ግቢ ላይ ምንም ነገር የለም እና ይሄ ነገር ሰዓቱ አልቆ በቃ ሰላም ነው ብሎ ካልቆመ መልሶ ረብሻ ይነሳል። ስጋለኝ። እኔ ቢቀጥል ይችላል። በፍቃዱ ኃይሉ የሰብአዊ መብት አቀንቃኝ ነው። አዋጁ ከታወጀ ከጥቂት ሳምንታት በኋላ ለወራት ታስሮ ተለቀዋል። አዋጁ በአዲስ አበባና በዙሪያዋ አካባቢ ሰላም ባያመጣም ጸጥታ አምጥተዋል ይላል። አሁን ያለውን የአዋጁን ሁኔታ በተመለከተ እንዲህ ይላል። ሁኔታውን ስናየው አሁን ኢሬቻ ይመጣል እና ከኢሬቻ ክስተት በኋላ ነው የአስቸኳይ ጊዜ አዋጁን ቢሆን የታወጀው እና ስለዚህ መንግሥት የባለፈው አመ ቁጣ ሊያገረሽ ይችላል ብሎ ይሰራል በሚል ሊያራዝመው የሚችል ጥርጣሬ አላቸው ብዙ ሰዎች። ግን ከመንግስት በኩል የተነገረ ነገር የለም። በገደምዳንቤ ምናልባት ምልክት እየሰጡን ከሆነ አላቅም። በአንዳንድ የመንግስት መገናኛ ብዙኃን የግብጽ እና የሌሎችም አንዳንድ ሀገራት አስቸኳይ ጊዜ አዋጆቻቸው በተለያዩ ምክንያት ነት የታወጡትን እያራዘሙ እንደሆነ የሚነገሩ ዜናዎች አሉ። እንግዲህ እነሱ በጎንዮሽ የኛም ቢራዘም እንደ ሀገር ማ የሚሉ ሊሆኑ ይችላሉ ብዬ ነው መገምት። ይህንኑ ጉዳይ በተመለከተ በዶች ቬሌ የወሳብ አድራሻ ላይ የድምፅ አስተያየታቸውን የላኩልን አሉ። ስማቸውን ያልገለጹት አንዱ አድማጭ ጎንደር ላይ እኮ እያንዳንዱ ገበሬ ሁሉ እንዳታርስ እየተባለ ቤቱ እየተቋጠለ አምስት ስድስት እየሆነ ወታደሩ በፓትሮል ቦታ ቦታ ወደ ገጠሩ እኮ ሲሄድ እየሰጋ። በዶቼ ቤሌ የፌስቡክ ገጽ ላይ ሊሊ ገብረ ዋሃድ የተባሉ አዋጁ ጸረ ሰላሞችን እና ተላላኪዎችን ልክ ያስገባ ስለሆነ አሁንም ግብአት መሬታቸው እስክፈጸም ድረስ ይቀጥላል ሲሉ፣ አዜብቶላ ደግሞ ዘረኛ መንግስት በሞት አፋፍ ላይ ነው ያለው፣ ከአሁን በኋላ ያለ አስቸኳይ አዋጁ ሊያስተዳድር አይችልም የሚል አስተያየታቸውን አስፍረዋል።